ኢኮኖሚው አለ። ኢትዮ ቴሌኮም ትናንት ማክሰኞ ለ53 ሚሊዮን ደንበኞቹ የቴሌብር አገልግሎትን በይፋ አቅርቧል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለሥልጣናት በተገኙበት ስራ የጀመረው ቴሌብር ከ2011 ዓ ም ጀምሮ የተወጠነ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተናግረዋል። ቴሌብር በዋናነት በባለፈው 127 ዓመታት የገነባነውን የቴሌኮም መሰረተ ልማት በኢንፎርሜሽን የበለጸገ ማህበረሰብ ከመገንባት ባለፈ ፋይናንስና እንደዚሁም የፋይናንስ አገልግሎት ተደራሽ ያልሆነውን ማህበረሰባችንን ተጠቃሚ ለማድረግ ታስቦ የተወለደ አገልግሎት ነው። አገልግሎቱን ለመጀመር ውጥኑን የጀመርነው ከሁለት ዓመት በፊት ነው። ቴሌብር የስማርት ስልክ ባለቤት ለሆኑ 23 ሚሊዮን ኢትዮጵያውያን በመተግበሪያ አማካኝነት የሚቀርብ ግልጋሎት ነው። የቅንጡ ስልክ ባለቤት ያልሆኑ የአገሪቱ ዜጎች አጭር የጽሁፍ መ መልእክትን በመጠቀም ግልጋሎቱን ማግኘት ይችላሉ። ግልጋሎቱን የሚሹ መተግበሪያውን ወደ እጅ ስልኮቻቸው በመጫን በአጭር የጽሁፍ መልእክት አማካኝነት ወይም ፈቃድ ከተሰጠው ወኪል ዘንድ በመቅረብ መመዝገብ ይችላሉ። ለምዝገባ ደንበኞች፣ ወኪሎች፣ ነጋዴዎችና ተቋማት ማሟላት የሚገቧቸው የተለያዩ መስፈርቶች እንዳሉ ኢትዮ ቴሌኮም በድረገጹ ያሰፈረው መረጃ ይጠቁማል። በስልካችን ብቻ ተጠቅመን ገንዘብ ከአንድ ቦታ ወደ አንድ ቦታ ለመላክ ወይም ከውጭ ለመቀበል የሚረዳን እና በቀላሉ በርቀት ላይ ሆነን ክፍያ ለመፈጸም የሚያስችለን የሞባይል አገልግሎት ነው ማለት ነው። ኢትዮ ቴሌኮም ከብሔራዊ ባንክ የተሰጠው ፈቃድ ገንዘብ ለማስተላለፍ እና ለግብይት ብቻ መሆኑን የተናገሩት ዋና ስራ አስፈጻሚዋ ቴሌብር የኢንተርኔት ግልጋሎት ባይኖር እንኳ ገንዘብ የመላክ የመቀበልና ክፍያ ለመፈጸም የሚያስችል ስራ እንደሚያከናውን አስረድተዋል። በኢትዮጵያ በተንቀሳቃሽ ስልኮች አማካኝነት ገንዘብ የማንቀሳቀስና ክፍያ የመፈጸም ግልጋሎት በማቅረብ ስድስት የብድርና ቁጠባ ተቋማትን ያካተተውና አንድ ነጥብ ዘጠኝ ሚሊዮን ገደማ ደንበኞች ያሉት ኤም ብር ቀዳሚው ነው። እንዲህ አይነት ዘመና አመጣሽ ግልጋሎቶች ዘግተው ለኢትዮጵያ ገበያ ቢደርሱም አስራ ዘጠኙ ባንኮች ላልደረሱትና ከፋይናንስ ስርዓት ለራቀው የማህበረሰብ ክፍል ሁነኛ ዘዴ እንደሆነ በኢንተርኔት ሶሳይቲ የአፍሪካ ቀጠና ምክትል ፕሬዝዳንት ዶክተር ዳዊት በቀለን የመሳሰሉ ባለሙያዎች አምናሉ። አብዛኛው የኢትዮጵያ ህዝብ የባንክ ሲስተም ውስጥ የለም። ሞባይል መኒ ተጠቅመም ለመገበያየት ትልቅ ፖቴንሻል አለ። ያ ደግሞ ንግዱን ብቻ ሳይሆን ጥቅም የሚኖረው አብዛኛው ሰው የባንኪንግ አገልግሎት መተኛም የባንክ አካውንትን ሳይኖረው ፋይናንሻል ኢንክሉዥን የሚባል ውስጥ እንዲገባ እያደርገዋል። ኢትዮጵያ በዚህ ረገድ ከጎረቤቷ ኬንያ እንኳን እጅግ ኋላ መቅረቷን የሚናገሩት የአዲስ አበባ ዩኒቨርሲቲው መምህር ዶክተር ሰለሞን አጥናፉ፣ ቅንጡ ስልኮች የሚጠቀሙ የከተማ ልሂቃንን የሚሆን በገጠራማው የአገሪቱ ክፍል የሚኖሩ ዜጎችን ሊጠቅም የሚችል ግልጋሎት እንደሆነ ለዶይቸ ቬለ አስረድተዋል። ከዛሬ ዛሬ ኢኮኖሚ ሊያንቀሳቀስ የሚችል መሆን ይታወቀ እኛ ገር በፍራቻ እና በኔትወርክ አክሰስ ምክንያት ከዛሬ ደፈን ደፍረን አልገባንበትም፣ እና ይሄ ነገር ተደፍሮ ከተገባበት አስፈላጊው ኢንፍራስትራክቸር ከተሟላ፣ ሰው ሊማረው የሚችል እስካሁን ያልተጠቀምበትም ማለት ነው። እስካሁን እየተጠቀመ ያለበት ብዙ ሰዎች አሉ አሁን ሞባይል ባንኪንግ በጣም ደህና እየሄደ ነው። ባለፈው ሰምተህ ከሆነ አንድ ሪፖርት ንግድ ባንክ ስልሳ ሁለት ፐርሰንት ድረስ ሞባይል ትራንዛክሽን አድርጌ ያለው አለ። የሚቀረው እንግዲህ ካሽ ነው ማለት ነው። ሰው ይፈልጋል። እኔ ቤት የቁጭ ብዬ ወይም ቢሮ የቁጭ ብዬ ገንዘብ ልብስን ለመላክ ይፈልግ ፈልጋለሁ እንጂ ባንክ ቤት ከመሰለህ እና እነዚህ ፋሲሊቲዎች ፋይናንሻል ትራንዛክሽኑን የሚያቀላጥፉ ስለሆነ እና ጥቅሞ ከታየ ሰው ለመማር ይተጋል የሚል እምነት ነው ያለኝ እና ለገበሬውም ቢሆን በአጠገቡ ያሉ ይህን ነገር ማድረግ የሚችሉ ሰው ታግዞ ሊለምደው የሚችል ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ በአዲሱ ቴሌብር አማካኝነት ባለሙያዎቹ እንደሚወተውቱት ከፋይናንስ አገልግሎት የራቀውን ማህበረሰብ ለመድረስ ትኩረት መሰጠቱን ደጋግመው ሲናገሩ ተደምጠዋል። የገንዘብ ህትመትን መቀነስ፣ እንደዚሁም በጥሬ ገንዘብ ዝውውር የሚፈጠሩ የደህንነት ስጋቶችን መቅረፍ ከዚሁ ግልጋሎት ይገኛሉ የተባሉ ተጨማሪ ጥቅሞች ናቸው። በመጀመሪያው አመት አስራ አምስት ሺህ የሚሆኑ ኤጀንቶች ይኖሩናል። እነዚህ ኤጀንቶች ገንዘብ ለማውጣትና ለማስገባት በመላው ሀገሪቱ የተሰማሩ ይሆናሉ። ይህም በማድረግ የፋይናንስ አገልግሎትን ተደራሽ እናደረጋለን ብለን እናስባለን። በአጠቃላይ በአምስት ዓመት ይህንን ትራንዛክሽን ካደረግን ከ40 እስከ 50 በመቶ የሚሆነው የኢትዮጵያ ኢኮኖሚ ወይም ጂዲፒ በቴሌብር ይንቀሳቀሳል ብለን ስትራቴጂ ሰርተናል ማለት ነው። የኢትዮጵያ መንግስት በቴሌኮም ዘርፍ ወደ አገሪቱ ገበያ መግባት የሚሹ ፍላጎታቸውን እንዲያሳውቁ ጥሪ ሲያቀርብ ብቅ ብለው በመጨረሻው ጨረታ ሳይሳተፉ ሲያሰፉ የቀሩ ኩባንያዎች ካፈገፈጉባቸው ምክንያቶች አንዱ በዚሁ ዘርፍ ለመሰማራት አልመቻላቸው ነበር። በኢትዮጵያ ገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ብሩክ ታዬ አሁን ያለው የአገሪቱ ሕግ የውጭ ኩባንያዎች በሞባይል የገንዘብ አገልግሎት ለመሰማራት አይፈቅድም የሚለው እንደሚገኝበት ለዶችቭል አረጋግጠዋል። ቴሌብር በይፋ ስራ መጀመሩ በተበሰረበት የዕለተ ማክሰኞ መርሃ ግብር የተገኙት ጠቅላይ ሚኒስትር አብይ አህመድ በዚሁ ምክንያት ኢትዮጵያ 500 ሚሊዮን ዶላር ማጣቷን ተናግረዋል። ሁለት ላይሰንስ ለቴሌኮም ሲሰጥ የሞባይል ባንኪንግ አልተካተተም። ይህ ባለመሆኑ የኢትዮጵያ መንግስት በትንሹ 500 ሚሊዮን ዶላር አጥቷል። የኢትዮጵያ ቴሌኮም አምስት ሚሊዮን ዶላር ያጣነውን የሚያካክስ ስራ መስራት ይጠበቅበታል ማለት ነው። የዲፕሎማሲውን ጫና መቋቋም ባይቻል በትርፍ የምንጠብቀውን ነገር ማምጣት ይጠበቅበታል። ሁለተኛ፣ ኢትዮ ቴሌኮም ይህንን የፖሊሲ ውሳኔ መጠቀም የሚችለው ቢበዛ ለአንድ ዓመት ነው። ለአንድ ዓመት እንደተባለውም 20 ሚሊዮን ገደማ የሞባይል ተጠቃሚዎች ወደዚህ ስርዓት እንዲገቡ ማድረግ ችሎ በአንድ ዓመት አሁን የተሰራው ሶፍትዌር ማቹር አድርጎ ቴሌኮም ከሌሎች ኩባንያዎች ጋር መወዳደር የሚያስችል አቅም ሲፈጥር ከአንድ ዓመት በኋላ ለሌሎች ኦፕሬተሮች ክፍት ይደረጋል። ኢትዮ ቴሌኮም ትናንት ስራ ባስጀመረው ቴሌብር አማካኝነት በመጀመሪያው አንድ ዓመት 21 ሚሊዮን ደንበኞች ይኖሩታል የሚል ጥናት አለው። እንደ ዋና ስራ አስፈጻሚው አባባል ከሆነ በአምስት ዓመታት ውስጥ ለ33 ሚሊዮን ደንበኞች 35 ትሪሊዮን ብር ሊያንቀሳቀስ ታቅዷል። በአምስት ዓመታት ከአጠቃላይ የኢትዮጵያ የኢኮኖሚ እንቅስቃሴ ከ40 እስከ 50 በመቶ በዚሁ በቴሌ ብር እንዲከወን ታቅዷል። በመጀመሪያው ዓመት 21 ሚሊየን ደንበኞች ሬጅስተር ያደርጋሉ ብለን እናስባለን። በሰራ ነው ፕላን ወይም ስትራቴጂ ማለት ነው። ከዚህ ውስጥ 12.7 ሚሊዮን ደንበኞቻችን አክቲቭ ደንበኞች ይሆናሉ ብለን አስበናል። በመጀመሪያው አመት 710 ሚሊዮን ትራንዛክሽን በቴሌ ብር እናንቀሳቀሳለን በሀገር ደረጃ ብለን አስበናል። ይሄ ማለት ደግሞ በብር 69.6 ቢሊዮን የሚያወጣ ብር የሚያወጣ ትራንዛክሽን በቴሌ ብር ይንቀሳቀሳል ብለን እናስባለን። ከአምስት ዓመት በኋላ 33 ሚሊዮን ደንበኞች ይኖሩናል። በአጠቃላይ 3.5 ትሪሊየን በቴሌ ብር ይንቀሳቀሳል ብለን ፎርካስት አድርገናል። ይህንን ያህል ገንዘብ እንግዲህ በዲጂታል አንቀሳቅሰን ይህንን ለማተም የሚያስፈልገንን ወጪ ቀንሰን ወይም ቆጥበን በቀጥታ ወደ ኢኮኖሚያችን ኢንጀክት እናደርጋለን ብለን ታሳቢ አድርገን ይህን ፎርካስት ሰርተናል ማለት ነው። ይህ ለጋስ ግን ደግሞ እጅግ ግዙ ፍቅር ነው። ውጥኑን ለማሳካት ኩባንያው በገበያው ካሉ መሰል ግልጋሎቶች ትከሻ መጋፋት ይጠበቅበታል። ወደ ኢትዮጵያ ገበያ ይገባሉ ተብለው የሚጠበቁትና የፈረጠመ የገንዘብ የቴክኖሎጂና የእውቀት አቅም ያላቸው ሁለት የቴሌኮም ኩባንያዎች ጠቅላይ ሚኒስትር አብይ አህመድ እንዳሉት ከአንድ ዓመት ገደማ በኋላ በተመሳሳይ የስራ ዘርፍ እንዲሰማሩ ከተፈቀደ ለቴሌብርና ለኢትዮ ቴሌኮም ውድድሩ ብርቱ ይሆናል። ጉዳዩ ግን ይህ ብቻ አይደለም። በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህሩ ዶክተር ሰለሞን አጥናፉ ኢትዮ ቴሌኮምና መሰል ግልጋሎት የሚያቀርቡ ባንኮች ስራዎቻቸውን በቅጡ ማጠናከር እንደሚገባቸው ያምናሉ ልብ ሊባሉ የሚገባቸው ነገሮች አገልግሎት ከሆነ አገልግሎቱን በጥሩ ሁኔታ መስጠት አለባቸው ይህ ሰርቪስ አለ ተብሎ ለምሳሌ ሰርቨር ዳውን የሚል ሜሴጅ መምጣት የለበት በፍጹም ብዙ ጊዜ አሁን እቺ በሞባይል መኒ በኢብር የምንጠቀምበትም አንዳንድ ጊዜ ፌል ያደርጋል። ሁል ጊዜ እናገኘውም እና እንደዚህ አይነት ሜሴጅ መኖር የለበትም ሰርቪስ ከሰጡ ሙሉ አገልግሎት ኤፊሸንት የሆነ አገልግሎት መስጠት አለባቸው ምክንያት መፈጠር የለበትም። ኔትወርኩ በጣም ካፓብል እና ሁሉን ሰርቭ ሊያደርግ የሚችል መሆን አለበት። ክንዶች ስለከፈቱ ብቻ ሳይሆን ሰስቴናብል እንዲሆን አድርጎ መስራትም ግዴታ ያስፈልጋል። ኔትወርክ መቆራረጥ፣ በፓወር ምክንያት ሰርቨር ዳውን ሆኗል የሚል ምክንያት መኖር የለበትም ለባንኮችም ሆነ በኢትዮ ቴሌኮም ከሆን በኋላ እነዚህ ጥቃቅን የሚመስሉ ለእነሱ እንደ የተለመዱ እና ጥቃቅን የሚመስሉ ምክንያቶች መኖር የለባቸውም። ሰርቪስ ከሆነ ኢፊሽንት የሆነ ሰርቪስ መሰጠት አለበት ብዬ ነው የምገምተው እና እዚህ ላይ በጣም ልብ ብለው ሊሰሩ ይገባል። ሌላው ከበሬጅ አንዳንድ ጊዜ ኤግዛጀሬት እየሆነ ይነገራል። ሰማንያ አምስት ፐርሰንት ምናምን እና እነዚህ አይነት ኔትወርክ ከበሬጆች በእርግጥም ትክክለኛ ከበሬጆች መሆናቸው ምንም ቀዳዳ አለመኖሩን ፌል አለማድረጉን ኮኔክሽን የሞባይል ኢንተርኔት ቢሆን የኢንተርኔትም ቢሆን የስልክ ኔትወርኩ ማለት ነው አክሰስ መኖሩን እርግጠኛ መሆን አለባቸው። ሌላ ሶስተኛ ነገር በብዙ ሀገሮች እንደምናየው ዲቫይሶች እኮ ከሚገኘው አገልግሎት ያነሰ ቫሊዩ ያላቸው በኢንሴንቲቭ መልክ በማቅረብ በረዥም ጊዜ በሚከፈል ዲቫይሶች ማቅረብ ወይም ደግሞ በረዥም ጊዜ ከሰርቪስ በሚገኘው ከቨር እንዲደረግ ተደርጎ ማቅረብ እና ለህዝቡ በአቅሙ የተሻለ ዲቫይስ እንዲያገኝ ፋሲሊቴት ማድረግ። ዩሮፕ ውስጥ እናጋለን፣ ዋን ዩሮ አስከፍሎ ጥሩ ዲቫይስ ሰጥተዋል፣ ስማርትፎን። ከዛ በረዥም ኮንትራት ያሰጥተዋል፣ ሶስት አመት፣ አራት አመት፣ አምስት አመት። በዛ ጊዜ ውስጥ ከአንተ ከሚያገኙት ሰርቪስ ይመልሱታል፣ የሞባይሉን ዲቫይስ። እንደዚህ አይነት ዘዴዎች ነገሩን ፋሲሊቴት ሊያደርጉት ይችላሉ። እና ኢፊሽንት ሰርቪስ መስጠት አለባቸው። የቴሌብር ግልጋሎት ስራ የጀምረው ከቻይናው ሁዋዌ ኩባንያ ጋር በቅንጅት መሆኑን የኢትዮ ቴሌኮም ዋና ሥራ አስፈጻሚ ትናንት ተናግረዋል። የቻይናዎቹ ሁዋዌ እና ዜድቲኢ ባለፉት ዓመታት በኢትዮጵያ የቴሌኮም መሠረተ ልማት ግንባታ ዘርፍ ግንባር ቀደም ሚና ያላቸው ናቸው። ሁዋዌ በተለይ በምዕራባውያኑ ከደህንነት ጋር በተያያዘ ጥያቄ ይነሳበት እንደነበረ አይዘነጋም። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ይህን ይመስላል። እሸት የበቀለ ነኝ። ጤና ይስጥልኝ።